ምዕራፍ 22፣ አፍሪካን እንደ ቅርጫ መከፋፈል አያሌ ሚስዮናውያን አፍሪካ ውስጥ አዳዲስ ጣቢያዎችን ይከፍቱ በነበሩበት ከ1840 እስከ 1878 ዓመተ ምህረት ባለው ጊዜ ስራ የበዛባቸው ሌሎች አውሮፓውያንም አህጉሪቱ ውስጥ ነበሩ። እነርሱም እንደ ባርቶን ቤከር እና ስታሊን ያሉ አገር አሳሾች ናቸው። እነዚህ አሳሾች የጻፏቸው ዘገባዎች በአውሮፓ የነበሩ ሚስዮናዊ ማህበራት ስለ አፍሪካ መሃል አገሮች ላላቸው ፍላጎት አንዳንድ ሀሳቦች ያበረከቱ ናቸው። ዘገባዎቹ ባንዳንድ የንግድ ኩባንያዎችና በአውሮፓ የፖለቲካ ሰዎች ተነበው ነበር። በመሆኑም ከ1878 እስከ 1914 ዓ.ም ብዙ አውሮፓውያን ነጋዴዎችና አሳሾች የኢየሱስ ክርስቶስን ወንጌል ለማስፋፋት ሳይሆን ሀብትና ዝና ወይም ከሁለት አንዱን ለማግኘት ወደ አፍሪካ ይመጡ ነበር። በአፍሪካ የቤተ ክርስቲያን ምስረታና እድገት ላይ የመጀመሪያውን ጥናት ለአንድ አፍታ ቆም አድርገን ክርስትና ክርስትና ይበልጥ ወደፊት እንዳይራመድ ተጽዕኖ ያደረጉትን የፖለቲካ ሁኔታዎች ባጭሩ እንመለከታለን። ዛሬ ብዙ ብዙዎቹ የአፍሪካ ሀገሮች የሚመሩት ራሳቸውን በቻሉ መንግስታት ነው። ከጥቂት ዓመታት በፊት ግን አብዛኛዎቹ የአፍሪካ ህዝቦች በቅኝ ገዢዎች መዳፍ ውስጥ እንደነበሩ ይታወሳል። አውሮፓውያን የአፍሪካን ጉዳዮች የተቆጣጠሩት ለምን ያህል ጊዜ ነበር? ቅኝ ገዢዎች ወደ አፍሪካ የመጡት መቼ ነው? ብዙ ተመራማሪዎች አብዛኛው የአፍሪካ ክፍል በቅኝ ገዢዎች የተዳደረው ከ100 ዓመት በላይ ለሆነ ጊዜ ይመስላቸዋል። እንዲህ አይደለም። በ1879 ዓመተ ምህረት አህጉሪቱ ውስጥ ከነበሩ አገሮች 90 ከመቶ የሚተዳደሩት በራሳቸው በአፍሪካውያን ነበር። በ1900 ዓመተ ምህረት ጥቂት አገሮች በአውሮፓውያን ይተዳደሩ ጀመር። ከ1878 እስከ 1900 ዓመት የነበሩ ክፍለ ዘመን የነበረው ክፍለ ዘመን አፍሪካ በቅኝ ገዢዎች መዳፍ ውስጥ የገባችበትን ሁኔታ ስለሚያመለክት ልጠና የሚገባ ጠቃሚ ጊዜ ነው። አውሮፓውያን ወደ አፍሪካ ለመምጣት አንድ ትልቅ ምክንያት የሆናቸው ንግድ ነው። 1840 እስከ 1878 ዓመተ ምህረት ፈረንሳይ በአፍሪካ የባህር ዳርቻ አካባቢ የራሷ መርከቦች ብቻ የሚነግዱባቸው ስፍራዎች አቋቋመች። እንግሊዝም ተመሳሳይ የሆኑ ጥቂት የንግድ ስፍራዎች ነበሯት። አብዛኛዎቹ የአፍሪካ የባህር ዳርቻዎች ግን ከአፍሪካውያን ጋር በነፃነት ለመነገድ ለሚሹ ሁሉ ክፍት ነበሩ። በ በ1870 ዓመተ ምህረት አንዳንድ አውሮፓውያን ነጋዴዎች የተሻለ ንግድ ለመጀመር ወደ መሀል ሀገር ይገፉ ጀመር ወዲያውኑ የፈረንሳይ ነጋዴዎች ከእንግሊዝ ጋር በሚያደርጉት ውድድር መንግስታቸው ከለላ እንዲሆንላቸው ፈለጉ። እንግሊዛውያንም መንግስታቸው ፈረንሳውያንን እንዲከላከልላቸው ጠየቁ። አልተስማሙም እንጂ የፈረንሳይ እና የእንግሊዝ መንግስታት ነጋዴዎቻቸው ለየግላቸው ስለሚይዟቸው ተጽዕኖ ክልሎች የተጽዕኖ ክልሎች መወያየት ጀምረው ነበር። ከ1870 እስከ 1884 በነበረው ጊዜ የአካባቢውን ጠቅላላ ሁኔታ የለወጡ ሁለት ነገሮች ተፈጸሙ። የመጀመሪያው የቤልጅግ ንጉስ ሊዮፓልድ አፍሪካ ውስጥ የራሱ መንግስት እንዲኖረው መወሰኑ ነበር። ሊዮፖልድ በ1876 ዓመተ ምህረት አፍሪካን የሚረዳ ድርጅት ነው በማለት አንድ ተቋም መሰረተ። ይህ የአፍሪካን አንድ ክፍል የራሱ ለማድረግ እንደ ሽፋን የተጠቀመበት ዘዴ ነበር። በዚሁ መሰረት በ1879 ዓመተ ምህረት ስታሊን የተባለው አሳሽ ዜ ተግባር ውስጥ አስገባው ለሚቀጥሉት አራት ዓመታት ስታሊን ከኮንጎ ወንዝ መግቢያ እስከ ስታሊን ፏፏቴ ወይም ክሰንጋኒ ድረስ መንገድና የወንዝ መገናኛዎችን ሲሰራ ቆየ። የሊዮፓልድ አላማ የኮንጎን ወንዝ አካባቢ ንግድ በአጠቃላይ መያዝ ነበር። ይህም በኮንጎ ወንዝ ሸለቆ የነበሩትን ንግዶች በሙሉና የወንዝ ላይ መጓጓዣ መስመሮችን ወደ ራሱ የባቡር ሀዲዶች ማለት ከስታሊን ኩሬ ማለትም ክንሻሳ እስከ ባህር ዳርቻ ድረስ የሚስብ ነበር። በተጨማሪ ጀርመን በአፍሪካ የግዛት ክልል አለኝ ለማለት ያመቻት ዘንድ ሁለት ዜጎቿን በ1884 ዓ ም ወደ ካሜሩንና ተንጋኒካ ለካ እዚያ ከሚገኙ አፍሪካውያን አለቆች ጋር ስምምነት በመፈራረም ላይ ነበሩ። ከነዚህ የጀርመንና የቤልጂክ ተፎካካሪዎች መከሰት ጋር ነገሮች በፍጥነት መከናወን ጀመሩ። ፈረንሳውያን ሊዮፖልድ የሚያደርገውን በተመለከቱ ጊዜ የላኛው ኮንጎ ክፍል በርሱ ጥቃት ጥበቃ ስር እንዲሆን በ1882 ዓ.ም ስምምነት ተፈራረሙ። እንግሊዛውያን ደግሞ የናይጄሪያን ግዛት ይበልጥ ወደ ራሳቸው መከለል ጀመሩ። ይህ ሁኔታ ፖርቹጋሎች በአፍሪካ የነበሯቸው ክልሎች ፈተና የገጠማቸው መሆኑን እንዲረዱ ስላደረጋቸው አንጎላና ሞዛምቢክ ውስጥ አዲስ የግዛት ክልል ማብጀት ጀመሩ። ጀርመኖች ለመቀደም አልፈለጉም። ስለዚህም በ1884 ዓ ም አጋማሽ ላይ ወደ ካሜሩን ዘልቀው ክልሉ በእነርሱ ጥበቃ ስር መሆኑን አወጁ። አህጉሪቱን እንደ ቅርጫ የመከፋፈሉን ድርጊት ያነሳሳው እንዲህ ያለው ሁኔታ ነበር። በአፍሪካ የባህር ዳርቻ መስመሮች በዚህ ተግባር በተጠመዱት በእንግሊዝ፣ በፈረንሳይና በፖርቱጋል ላይ ሌሎች ሁለት ተጨመሩ። እነዚህም አንዱ የግሉን ታላቅ መንግስት ለመመስረት ይጥር የነበረው የአውሮፓዊው የዘውድ አገዛዝ ሲሆን፣ ሌላው በአውሮፓ አጉርካ ሁሉ የላቀ የጀርመን መንግስት ነበር። በሁኔታዎች ሳቢያ ቀጥሎ የመጣው ነገር መከፋፈል ሆነ። በዋናነት ከምታዩት አምስት ኃይላት መካከል ንጉሥ ሊዮፖልድ ብቻ ነው እጅግ የሰፋ የግዛት ክልል ያለው ታላቅ መንግስት የመመስረት ጉጉት የነበረው። ከሌሎቹም ቢሆን አጉሪቱን በጠላቶቿ ስትዋጥ ቆሞ የተመለከተ አልነበረም። ሁሉም ተቀራማያች ነበር። ንጉስ ሊዮፓልድ በ1884 ዓ.ም የቅኝ ወይም የሞግዚት ፕሮቴክቶሬት መንግስቱን በአፍሪካ የመመስረት አንድ ህግ ለማውጣት ወሰነ። ይህ ከኮንጎን የራሱ ግዛት ማድረጉን የአውሮፓ ሀገሮች እንዲገነዘቡለት ያደረገው ብልህ እርምጃ ነበር በርሊን ውስጥ የተካሄደው ዓለም አቀፍ ስብሰባ በህዳር ወር 1884 ዓ.ም ዓመተ ምሕረት ተጀምሮ እስከ የካቲት 1885 ዓ.ም መጨረሻ ድረስ ሳይጠናቀቅ ቆየ። የስብሰባ ውጤት የካቲት 26 ቀን 1885 ዓ.ም በ14 የአውሮፓ ኃይላት የተፈረመውና አሜሪካ ድምጽ ያልሰጠችበት የበርሊን ጠቅላላ ጉባኤ General Act of the Conference of Berlin ነው። የውሳኔ ዋና አንቀጾች ያተኮሩት በሁለት ጉዳዮች ላይ ነበሩ። እነርሱም የኮንጎ ሸለቆ መተላለፊያ እና የግዛት ወሰን ትርጉም ናቸው። ይህ ጠቅላላ ስብሰባ በኮንጎ ወንዝ ሸለቆ የነበረችውን ነጻ የኮንጎ መንግስት የመግዛት ስልጣን ለንጉስ ሊዮፓልድ ሰጠ። በተጨማሪም ወደ አፍሪካ አዲስ ለሚገቡ መንግስታት መንገድ አዘጋጀ። ይህን ያደረገው በአፍሪካ የባህር ዳርቻ ባሉ በየትኛውም ስፍራዎች በቅኝ ገዢነት ወይም በሞግዜትነት የሚመጣ ማንኛውም ኃይል በዚህ ስብሰባ ላይ ለተገኙ የአውሮፓ ኃይላት ሁሉ በተገቢው መንገድ የማሳወቅ ኃላፊነት እንዳለበት ለመደንገግ ነበር። እንዲህ ያለው የመብት ጥያቄ ውሳኔው በአካባቢው አጥጋቢ ውጤት የሚሰጥ ስልጣን ባለው አካል መታገዝ ያለበት መሆኑን ያመለክታል። የበርሊን ጠቅላላ ስብሰባ ከተጠናቀቀ በኋላ ያንዳንዱ የአውሮፓ ሀገር የተለያዩ የአፍሪካ ክፍሎችን የይገባኛል ጥያቄ ያነሳ ጀመር። በዚህ አኳን አውሮፓውያን በአንድ መጥፎ ጫዋታ ውስጥ ያሉ ተጫዋቾች እንደሚያደርጉት ባለ ጥድፌ አፍሪካን ባለ አፍሪካን ተሻሟል ድርጊቱም አፍሪካን መቀራመት ወይም ስክራምብል ፎር አፍሪካ ተባለ። የሚቀጥለውን የአፍሪካ ቤተ ክርስቲያን ታሪክ ለመረዳት የትኛው የአውሮፓ ሀገር በየትኛው የአፍሪካ ክፍል ላይ ይገኛ ይገባኛል ጥያቄ እንዳነሳ ማወቁ አስፈላጊ ነው። ይህን ጉዳይ በጥልቀት ለመዘርዘር ብዙ ጉዳይ ገጾች የሚሻ ስለሆነ ቀጥሎ ባጭሩ የምንመለከተው ፍሬ ነገር የእያንዳንዱን ዋና ዋና የአውሮፓ ሀገር ሁኔታ ይሆናል። የፈረንሳይ ሪፐብሊክ መንግስት ሴኔጋልን፣ አልጄሪያን፣ ጋቦንንና ሰሜን ኮንጎን ይገቡኛል ያለው ገና በ1884 ዓመተ ምህረት ነበር። በ1879 ዓመተ ምህረት ፈረንሳውያን ከሴኔጋል ወደ ናይጄሪያ ወንዝ ከሚያስኬደው ስፍራ ተነስተው ወደ መሀል አገር ይገፉ ጀመር። ከበርሊን ጠቅላላ ስብሰባ በኋላ የነበራቸው ዓላማ በናይጀር ወንዝ ዙሪያ ባሉትና የምዕራብ አፍሪካ ማሀል አገር ክፍሎች ሁሉ ላይ የይገባኛል ጥያቄ ማንሳት ነበር። ይህንንም ጥያቄ ራቅ ብሎ በምስራቅ እስከሚገኘው ሱዳን ድረስ አስፋፉት። እስከ 1898 ዓመተ ምህረት ድረስ በአፍሪካ የማሀል ሀገር የሚገኙትን የነገድ አለቆች በሙሉ ፈረንሳውያን ድል አደረጓቸው። የአይቮሪ ኮስት እና የፈረንሳይ ጊኒ ቅኝ ግዛቶች በይፋ የተመሰረቱት በ1893 ዓመተ ምህረት ነው። የፈረንሳይ ወራሪ ጦር በዚያ አመት ወደ ዳሆሜ በመስመት የነጻነቱ የነጻይቱ ዳሆሜ የመጨረሻ ንጉስ የነበረውን ቢሃንዚንን አስወገደው። በ1900 ዓ.ም ዳሆሜ የፈረንሳይ ቅኝ ግዛት ሆነች። ፈረንሳውያን ከጋቦንና ከኮንጎ ወይም ብራዛቪል በመነሳት ወደ ሰሜን እየገፉ በሄዱበት ስፍራ ሁሉ የይገባኛል ጥያቄ ያነሱ ጀመር። በዚሁ መሰረት ወደ ደቡብ እየገፉ ሄዱ። ቻድ ሐይቅ አጠገብ የሚገኝ ወራሪ ጦር ከአልጄሪያ ለመላክ አቀዱ። በ1900 ዓ.ም የፈረንሳይ ባንዲራ በአብዛኛው የሰሜን የምዕራብና የመካከለኛው አፍሪካ ሀገሮች ይውለበለብ ጀመር። ይህ አካባቢ የአፍሪካ ዋና ክፍል ቢመስልም በአብዛኛው ጥቂት ማዕደናትና ዋ የሚገኝበት እንዲሁም ብዙ ህዝብ የማይኖርበት የሳራ በረሃ መሆኑን ማስታወስ ተገቢ ነው። ፈረንሳውያን ብዙ መሬት በማግበስበስ ተግባር በተጠመዱበት ጊዜ እንግሊዛውያንም አልቦዘኑም ነበር። ነገር ግን እንግሊዛውያን የክልል ይገባኛል ጥያቄ ያነሱት ሁኔታ አንዳንዴ አንዴ ካደረጉት ይለይ ነበር። ይገቡናል ወይ ይገቡናል ወደሚሏቸው ክልሎች በህግ የተመሰረቱ የግል ኩባንያዎችን ግል ጥበቃ እያደረጉላቸው ያስገቧቸው ጀመር። በ1885 ዓመተ ምህረት የሌጎስና የነዳጅ ወንዞች አካባቢ በእንግሊዝ ሞግዚትነት ስር የነበሩ ቢሆኑም ብዙዎቹ የመካከለኛና የሰሜን ናይጄሪያ ክልሎች አልተያዙም ወይም የይገባኛል ጥያቄ አልተነሳባቸውም ነበር። ይህ ክልል በእንግሊዝ ተጽዕኖ ስር የወደቀው በሮያል ናይጀር ካምፓኒ አማካኝነት ነው። በመጨረሻ እንግሊዝ አካባቢውን ከሮያል ናይጀር ካምፓኒ በ1900 ዓ ም በመርከብ በቀጥታ በራሷ ቁጥጥር ስር አደረገች። ይህ ብቻም አይደል፣ ግዛቷን ወደ ሰሜን በማስፋፋት ፈረንሳይ ሳይያዙ የቀሩ ክልሎችን ሁሉ ትይዝ ጀመር። በ1885 ዓ ም ደግሞ በደቡባዊ ጎልድ ኮስት ጋና ላይ የይገባኛል ጥያቄ አስነሳች። በ1898 ዓመተ ምህረት ፈረንሳውያንን በሩቁ ለመገደብ ወሰና ወሰንን ወሰንን ራቅ እስካለው የሰሜን ጫፍ ድረስ አስፋፋች። በ1890 ዓመተ ምህረት በምስራቅ አገር የዛንዝባርና የፒምባ የበላይ ጠባቂ ሆነች። የእንግሊዝ ምስራቅ አፍሪካ ኢምፔሪያል ካምፓኒ የኬንያንና የዩጋንዳን የበላይ ጠባቂ ነኝ በማለት ባለበት ወቅት የኬንያ የባህር ዳርቻ ከአካባቢው ሱልጣን በክራይ ተወሰደ። የእንግሊዝ ቅኝ አገዛዝ በደቡብ በኩል ሲሲል ሮድስ በተባለው ሰው ኩባንያ ይረዳ ጀመር። በ1889 ዓ.ም ሮድስ በደቡብ አፍሪካ የእንግሊዝ ኩባንያው ደቡብ ሮዴሽያን እንዲ ያለማ ከእንግሊዝ መንግስት ፈቃድ አገኘ። በ1891 ዓ.ም ደግሞ ዛሬ ዛምቢያ በመባል የሚትጠራውን የሰሜን ሮዴሽያ ክልል እንዲይዝ ተጨማሪ ፈቃድ ተሰጠው። በዚህ ኩባንያ ያልተያዘው የማዕከላዊ አፍሪካ ክፍል ኒያሰላንድ ወይም ማላዊ ነበር። ይህ ክልል በደቡብ አፍሪካ የእንግሊዝ ኩባንያ የሚቃረኑ የእንግሊዝ ምሶናውያንና ማላዊ ነበር። ይህ ክልል በደቡብ አፍሪካ የእንግሊዝ ኩባንያ የሚቃረኑ የእንግሊዝ ምሶናውያንና ነጋዴዎች ከ 187 ዎቹ የኋለኛ አመታት ጀምሮ በትጋት ይሰሩበት የነበረ ቦታ ነው። ክልሉ በእንግሊዝ መንግስት ቀጥተኛ የበላይ ተቆጣጣሪነት ስር የዋለው በ1891 ዓ.ም ነበር። በ1899 ዓ.ም እንግሊዛውያን ቦሮች ከተባሉ ነጮች ጋር ጦርነት በማቅጠም ግዛታቸውን አስፋፉና በ1901 ዓመተ ምህረት ደቡብ አፍሪካን በሙሉ የራሳቸው አደረጓት። በመጨረሻም በሲዩዝ ቦይ ላይ ከነበራቸው ፍላጎት አንጻር በሰሜን በኩል ግብፅን ያዙ። በ1998 ዓመተ ምህረት የሱዳንን ማሂዲ ሰራዊት ድል በማድረግ ፈረንሳውያን ያን የአፍሪካ ክፍል ለመቆጣጠር የነበራቸውን ፍላጎት ገቱት። ጀርመን በ1885 ዓመተ ምህረት ከያዘችው ክልል ሌላ ለመጨመር ሞክራ ካሜሩንንና የራሷ ሞክራስ ካሜሩንን የራሷ አደረገች። በዚሁ መሠረት የበርሊን ጠቅላላ ስብሰባ ካበቃ ከአንድ ሳምንት በኋላ የጀርመን ምስራቅ አፍሪካ የተባለው ክልል ወይም ታንጋኒካ የራሷ መሆኑን አወጀች። ጀርመኖች በዚህ ክልል የተሳካላቸው መሆኑን ከተመለከቱ በኋላ ሌሎች የአፍሪካ ክፍሎችን ይቃኙ ጀመር። በዳሆሜና በጎልድ ኮስት ወይም ጋና መካከል የነበረችውና ማንም ያልያዛት ቶጎ የተባለች ቁራጭ መሬት የራሳቸው አደረጉ። በአፍሪካ የነበራቸውን የቅኝ ግዛት ክልሎች ያጠቃለሉት ደቡብ ምዕራብ አፍሪካ ውስጥ የቅኝ አገዛዝ አስተዳደር በመመስረት ነበር። ሊዮፓልድ በ1885 ዓ ም የኮንጎ ፍሪ ስቴት በመመስረት ምድሪቱን ለመያዝ ያለውን መብት ሌሎች የአውሮፓ አገሮች እንዲያውቁ አደረገ። ይህ ሰው እጅግ ስስታም ከመሆኑ የተነሳ ከኮንጎ ከፍተኛ ሀብት ለማግኘት ቢፈልግም አልተሳካለትም። ሊዮፓልድ ለመንግስቱ አስተዳደር የሚያውለው ገንዘብ በማጣቱ ጥቅሙ ለተያያዘበት መንግስትና አብረውት ለሚሰሩ ኩባንያዎች በማድላት በጎማና በዝሆን ጥርስ ምርት ላይ የቀረጥ ጫና ጣለና በስርዓት ባልተያዙና ጨካኝ በሆኑ ያገሬው ተወላጅ ወታደሮች አማካይነት ቀረጡን ለመሰብሰብ ሞከረ። እርምጃው የተጠበቀውን ውጤት አላስገኘም። ይህ የግፍ ድርጊት በሌሎች ሀገሮች በተሰማ ጊዜ አለም አቀፍ ተቃውሞና አስተያየት እያየለና ንጉሱ በ1908 ዓመተ ምህረት የግል ግዛቱን ለቤልጂክ ለቤልጂክ መንግስት እንዲያስረክብ አስገደደው። ፖርቱጋሎች በ1885 ዓመተ ምህረት የበርሊን ጠቅላላ ስብሰባ ከመካሄዱ በፊት የይገባናል ጥያቄ ያነሳቸውን ቦታዎች መያዛቸውን ቀጠሉ። መርከቦቻቸው የአፍሪካን የባህር ዳርቻዎች መቃኘት ከጀመሩበት ከ18ኛው መቶ ክፍለ ዘመን ጀምሮ ነጋዴዎችንና የመንግስት ባለሥልጣኖችን ጊኒ ቢሳው፣ አንጎላና ሞዛምቢክ ወደቦች ላይ ማኖር ጀምረው ነበር። ይህ ብቻማ አይደል። ፌርናንዶ ፖ ከተባለው ስፍራ በስተደቡብ የሚገኘውና ከጋቦን ወንዝ ወደብ ባሻገር ያለው የሳኦቶሜ ደሴት ይገባናል አሉ። ጣሊያን ቅኝ ግዛት በመፈለግ ረገድ ከሌሎቹ የአውሮፓ ሀገሮች ሁለት ሁሉ የዘገየች ናት። በ1866 ዓመተ ምህረት የኢትዮጵያ አጠገብ ያለውን የኤርትራ የባህር ዳርቻና አሁን ሶማሊያ ብለን የምንጠራውን ምድር ለመቆጣጠር ችላ ነበር። በ1896 ዓመተ ምህረት ደግሞ ጣሊያኖች ኢትዮጵያን ለመውረር ቢሞክሩም ንጉሠ ነገሥት ሚኒሊክ አድዋ ላይ በማያዳግም ሁኔታ አሸነፏቸው። በ1911 ዓ.ም ሊቢያን ከቱርክ እጅ በመውሰድ የራሳቸው ቅኝ ግዛት አደረጓት። በአፍሪካ ምድር ላይ የይገባኛል ጥያቄ ያስነሳች ሌላዋ የአውሮፓ ሀገር ስፔን ነበረች። ካሜሩን አጠገብ ስፓኒሽ ጊኒ እና የፈረንሳይ ቅኝ ከሆነችው ሞሮኮ አጠገብ ደግሞ ሪዮ ዲ ኦሮ የምትባል አነስተኛ ግዛቶች ነበሯል። ሁኔታው በዚህ አኳኋን ቀጥሎ የመጀመሪያው ዓለም ጦርነት በ1914 ዓ.ም ሲጀመር በስተ ምዕራብ የባህር ዳርቻ ከምትገኘው የላይቤሪያ ሪፐብሊክ እና በስተ ምስራቅ ከምትገኘው የኢትዮጵያ ንጉሠ ነገሥታዊ መንግስት ባስተቀር የአፍሪካ አገሮች በሙሉ አውሮፓውያን ቅኝ ገዢዎች መዳፍ ውስጥ ወድቀው ነበር። አሁን የአፍሪካ ቤተክርስቲያን ታሪክ ጥናታችንን ለመቀጠል እንችላለን። በጥናታችንም ቅኝ ገዢ መንግስታት በአንዳንድ ሁኔታዎች የሚስዮናውያንን የወንጌል ማስፋፋት ተግባር ለመግታት መሞከራቸውን እናያለን። ያም ቢሆን ሰዎች ብዙውን ጊዜ ወንጌልን ለመስበክ ነፃ ነበሩ።